የዲደብሊው ዜና። በመጀመሪያም ርዕሶቹን እንሆም። የትግራይና የአማራ ክልላዊ መስተዳድሮች የቃላት ሰጥ አገባ አገርሽቷል። የትግራይ ጊዜያዊ አስተዳደር ባለፈው ሳምንት የአማራ ክልል በኃይል የያዛቸውን የትግራይ ስፍራዎች የአማራ እንደሆኑ ሁሉ በየማስተማሪያ መጽሐፉ አትሟል በማለት ወቅሶ ነበረ። የአማራ ክልላዊ መስተዳድር ዛሬ ባወጣው መግለጫ ደግሞ የትግራይ ክልልን መግለጫ አሳሳች፣ ከሃዲና ጠብጫሪነትን የተሸከመ በማለት ነቅፎታል። የሶማሊያው አክራሪ ደፈጣ ተዋጊ ቡድን አሸባብ ማዕከላዊ ሶማሊያ ውስጥ በሁለት አካባቢዎች በከፈተው ጥቃት 53 የመንግሥት ወታደሮች መግደሉን አስታወቀ። የሶማሊያ መንግሥት ባለሥልጣናት ወታደሮች መገደላቸውን ቢያምኑም ብዛቱን ግን አልጠቀሱም። የሀይቲ ወሮ በሎች የሚገሉት ሰው ቁጥርና የሚያጠፉት ንብረት መጠን እየጨመረ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ ድርጅት እንደሚለው የጋራ ግንባር የፈጠሩት የተለያዩ የወሮ በላ ቡድናት ሀገሪቱን እያወደሟት ነው። ዜናው በዝርዝርም የትግራይና የአማራ ክልሎች የቃላትን ኪያሰላንቴ እንደ አዲስ አገርሽቷል። የአማራ ክልላዊ መንግስት ዛሬ ባወጣው መግለጫ የትግራይ ጊዜያዊ አስተዳደር ሀገሪቱን ከቋሚ ቀውስ የሚዳርጉ ካላቸው ተግባራት እንዲቆጠበ አሳስቧል። የትግራይ ጊዜያዊ ክልላዊ መንግስት ባለፈው ሳምንት የአማራ ክልል በኃይል የተቆጣጠራቸውን የትግራይ አካባቢዎች በትምህርት ስርዓቱ ውስጥ አካቷል በማለት ድርጊቱን ኮንኖ በአስቸኳይ ርማት እንዲደረግበት ጠይቆ ነበር። የአማራ ብሔራዊ ክልል መንግስት ሆም ብሎ የጠብጫሪነት ድርጊት ይፈጽማል በማለትም የትግራይ ጊዜያዊ አስተዳደር ከሷል። የአማራ ብሔራዊ ክልላዊ መንግስት ዛሬ ባወጣው አጸፋ መግለጫ የትግራይ ጊዜያዊ አስተዳደር የፕሪቶሪያው ስምምነት ከመፈረሙ በፊት በሥራ ላይ የዋሉ መጽሐፍትን ምክንያት በማድረግ በአማራ ክልል ላይ ጥቃት ለመፈጸም የማይመለስ የጠብጫሪነት መግለጫ ነው በማለት አጣጥሎ ነቅፎታል። መግለጫው አክሎም የትግራይ ጊዜያዊ አስተዳደር ከአጓጉል የካርታ ፖለቲካ ጨዋታ እንዲወጣና የህዝብን ፍላጎት ማዕከል ባደረጉ ውይይቶች ላይ እንዲያተኩር እንመክራለን ብሏለም። በአማራ ክልል የመማሪያ መጽሐፍት ላይ የተሳሳተ ካርታ ተሰርቷል ሲል የትግራይ ክልል ያወጣውን መግለጫም የአማራ ክልላዊ መንግስት ወደ አማራ ክልል ተካተዋል ያላቸው አካባቢ የህዝቦችን ታሪካዊ እውነትን ተጨባጭ ማስረጃዎችንና ነባራዊ ሐቅን የካደ አሳሳችና የጠብጫሪነት ፍላጎትን የተሸከመ ነው በማለት ተቃውሞታል። መግለጫው ሰሞኑን የትግራይ ኃይሎች ራያ አላማጣ ቀበሌዎች በነዋሪዎች ላይ ግድያና ወከባ አድርሰዋል ሲልም የትግራይ ክልልን ከሷል። የባህር ዳር ወኪላችን ዓለም ነው መኮንን እንደዘገበው የአማራ ክልል በጽሑፍ ስላወጣው ረጅም መግለጫ የአማራም ሆነ የትግራይ ክልላዊ መንግስታት የኮሚኒኬሽን ቢሮ ኃላ ፊዎች አስተያየትን ለማካተት ያደረገው ሙከራ አልተሳካለትም። አዲስ በተመሰረተው በሰሜን ጎጃም ዞን የሚደረገው ግጭት የአካባቢውን ሁለንተና እንቅስቃሴ ማወኩን የዞኑ አስተዳዳሪ አስታወቁም። የሰሜን ጎጃም ዞን አስተዳዳሪ አሰፋ ጥላሁን ለጋዜጠኞች በሰጡት መግለጫ ወቅታዊ የሰላም እጦት ባሉት ግጭት ምክንያት የዞኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ምግባራት ተደናቅፈዋል። በተለይ ዞኑ ውስጥ የሚገኙ ትምህርት ቤቶች እስካሁን አገልግሎት መስጠት አልጀመሩም። 479 ትምህርት ቤቶች እና 4987 ተማሪዎች ያሉበት ዞን ነው። በጸጥታው ችግር ምክንያት በከፍተኛ ደረጃ የተጎዳው የትምህርት ስራ ነው። አራት መቶ ሺህ ተማሪ በጸጥታው ችግር ምክንያት ከትምህርት ገበታ ውጭ ሆኖ የቆየበት ሁኔታ ነው ያለ አቶ አሰፋ አክለው እንዳሉት የአውራ ጎዳናዎች ግንባታ ተቋርጧል። መድኃኒቶችና የሕክምና ቁሳቁሶች ማዘዋወር አልተቻለም። የዞኑ የአደረጃጀት መዋቅርም ጫና ተርፉ ተፈጥሮበታል ዘንድሮ በይፋ ስራ የጀመረው ሰሜን ጎጃም ዞን አስር ወረዳዎችን ያስተናብራል የዞኑ አስተዳዳሪ አሰፋ ጥላሁን እንዳሉት በቅርቡ በአብዛኞቹ የዞኑ ወረዳዎች አንጻራዊ ሰላም እየተፈጠረ በመሆኑ የተቋረጡ ስራዎችን ለመጀመር ተዘጋጅተዋል የአማራ ክልል ትምህርት ቢሮ በቅርቡ እንዳስታወቀው በክልሉ ዘንድሮ ከተመዘገቡ 6.2 ሚሊዮን ተማሪዎች ውስጥ 2.6 ሚሊዮኑ እስካሁን አይማሩም። የሶማሊያው አክራሪ ደፈጣ ተዋጊ ቡድን አሸባብ ባለፈው ማክሰኞ ማታ በሁለት ስፍራዎች በከፈተው ጥቃት 53 የመንግሥት ወታደሮች መግደሉን አስታወቀ። ከሁለቱ ጥቃቶች የመጀመሪያው የተሰነዘረው ማዕከላዊ ሶማሊያ ውስጥ በሚገኝ በአንድ የጦር ሰፈር ላይ ነበረ። ሁለተኛው ጥቃትም እዚያው ማዕከላዊ ሶማሊያ ውስጥ ሃራድሬ በተባለው ከተማ ላይ በሰፈረው የመንግሥት ወታደሮች ላይ እያነጣጠረ ነበረ። የሶማሊያ መንግሥት ጦር ሀራድሬን ከአሸባብ እጅ ያስለቀቀው በቅርቡ ነበረ። አሸባብ እንደሚለው በሁለቱ ጥቃቶች 53 የመንግሥት ወታደሮች ተገድለዋል። የሰሞኑ ዜና አገልግሎት ዴፒአስ በስም ያልጠቀሰው የሶማሊያ ማስታወቂያ ሚኒስቴር አንድ ቃል አቀባይ ግን በጥቃቱ ከሁለቱም ወገን በደርዘን የሚቆጠሩ ተዋጊዎች ተገለዋል ከማለት ሌላ ትክክለኛውን ቁጥር አልተናገረም። ይህ ዶቸ ቬለ ነው። የእስራኤል ጦርና ጋዛ ውስጥ የሸመቁት የፍልስጤም ታጣቂዎች አሺፋ በተባለው ሆስፒታል አጠገብ በቅርብ ርቀት ሲዋጉ ነው የዋሉት። ዛሬ የእስራኤል ጦር ከአንድ ሳምንት በፊት የወረረውን የአሽፋ ሆስፒታል ህንፃን ዛሬም እንደተቆጣጠረ መሆኑን አስታውቋል። ሮይተርስ ዜና አገልግሎት እንደዘገበው የእስራኤል ጦር ሆስፒታሉን ከወረረበት ጊዜ ጀምሮ ሁለት መቶ ታጣቂዎችን መግደሉን አስታውቋል። የጋዛ የጤና ሚኒስቴር ግን የእስራኤል ጦር ቁስለኞችና በሽተኞችን ሕክምና በማያገኙበት በሆስፒታሉ የአስተዳደር ቢሮዎች ውስጥ በማገቱ ቢያንስ አምስት በሽተኞች ሞተዋል ባይ ነው። እስራኤልና ምዕራባውያን መንግስታት በአሸባሪነት የፈረጇቸው ሐማስና እስላማዊ ጅሃድ ዛሬ እንዳስታወቁት ታጣቂዎቻቸው አሽፋ ሆስፒታል አጠገብ ከእስራኤል ወታደሮችና ታንኮች ጋር እየተዋጉ ነው። የፍልስጤን ባለሥልጣናት እንደሚሉት የእስራኤል ጦር ጋዛ ሰርጥን ከወረረ ጀምሮ የገደላቸው ፍልስጤማውያን ቁጥር ከ32500 በልጧል ተናግሯል። ሐማስ ባለፈው መስከረም እስራኤልን ወሮ 1140 ሰዎች ገድሏል። ካገታቸው ሰዎች መካከል 130ው አሁንም አልተለቀቁም። የሀይቲ ወሮ በሎች የሚገሉት ሰው ቁጥርና የሚያጠፉት ሀብት መጠን እየበረከተ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ የሰብዓዊ መብት ጉዳይ ጽፈት ቤት እንዳስታወቀው ወሮ በሎቹ የሚያደርሱት ግድያና ጥቃት ሀገሪቱን እንደ ማዕበል እየነወጣት ነው። ከካረቢክ አካባቢ ሀገራት እጅግ የደህየቸው ሀይቲ የፖለቲካ ግጭት ግድያም፣ የአደንዛዥ ዕፅ ነጋዴዎች ጠብ፣ የተፈጥሮ መቅሰፍትና በሽታ በየጊዜው በርካታ ህዝብ ይፈጅባታል። የተባበሩት መንግስታት ድርጅት እንደሚለው እጅግ የከፋው ሙስና ህገወጥነትና ወጥነትና የአስተዳደር ብልሹነት ደግሞ ሀገሪቱን ለወሮ በሎች ጥቃትና ዘረፋ አጋልጧታል። የሀገሪቱ ጠቅላይ ሚኒስትር አሪኤል ሄንሪ ስልጣን እንዲለቁ የሚፈልጉ የተለያዩ የወሮ በላ ቡድናት በከፈቱት የተቀናጀ ጥቃት በግሪጎሪያኑ አምና ከ4450 በላይ ሰዎች ገለዋል። ካለፈው ጥር ወዲህ ደግሞ ከ1550 በላይ ሰው ገለዋል። ጠቅላይ ሚኒስትሩ አዲስ የሽግግር መንግስት ሲመሰረት ስልጣን ለመልቀቅ ቃል ገብተዋል። ምዕራባውያን መንግስታት ለዩክሬን ጦር ኃይል ተጨማሪ የአየር መከላከያ እንዲሰጡ ዩክሬን በድጋሚ ጠየቀች። የሩሲያ ጦር ባለፈው አርብ በከፈተው መጠነ ሰፊ የሚሳይል ጥቃት በርካታ የዩክሬን የኃይል ማመንጫ ተቋማትን አውድሟል። በጥቃቱ የኃይል ማመንጫ ግድብና የኤሌክትሪክ መስመሮች ወድመዋል። ከአንድ ሚሊዮን የሚበልጥ ህዝብ መብራት አጥቷል። ዛሬ በተሰየመው የዩክሬንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ምክር ቤት ስብሰባ ላይ የተካፈሉት የዩክሬን መከላከያ ሚኒስትር ሮስቶም ኡሜሮቭ ጦራቸው የአርቡን አይነት ጥቃት መከላከል እንዲችል ምዕራባውያን መንግስታት ተጨማሪ የአየር መከላከያ መሳሪያ ሊያስጣጥቁት ይገባል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ትናንት ለጦር አዛዦቻቸው እንደነገሩት ግን ምዕራባውያን መንግስታት፣ በተለይ ዩናይትድ ስቴትስ ለዩክሬን ኤፍ16ን የመሰለ ተጨማሪ ጦር መሳሪያ ከሰጠች የሩሲያ ጦር ቀጥታም ኢላማ ያደርጋቸዋል። ኤፍ 16ን ለዩክሬን ስለማስታጠቅ እየተወራና አብራሪዎች እየሰለጠኑ መሆኑን እየተነገረ ነው። ከማንም በላይ የምታውቁት ይመስለኛል። ለዩክሬን ኤፍ 16 ቢሰጧት የጦሩ ግንባር ሁኔታ አይለውጠውም። ልክ ታንኮቻቸውን፣ ብረት ለበስ ተሽከርካሪዎቻቸውንና ሚሳይል ማስወንጨፊያዎቻቸውን እንዳወደምናቸው ሁሉ አውሮፕላኖቻቸውንም እናወድማቸዋለን። ይህ ዶቸ ቨለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የትግራይና የአማራ ክልላዊ መስተዳድሮች የቃላት ሰጥ አገባ ገርሽቷል። የትግራይ ጊዜያዊ አስተዳደር ባለፈው ሳምንት የአማራ ክልል በኃይል የያዘቸውን የትግራይ ስፍራዎች የአማራ እንደሆኑ የማስተማሪያ መጽሐፍ አትሟል በማለት ወቅሶ ነበረ። የአማራ ክልል ዛሬ ባወጣው መግለጫ የትግራይ ክልልን መግለጫ አሳሳች፣ ከሃዲና ጠብጫሪነትን የተሸከመ በማለት ነቅፎታል። የሶማሊያው አክራሪ ደፍጣ ተዋጊ ቡድን አሸባብ ማዕከላዊ ሶማሊያ ውስጥ በሁለት አካባቢዎች በከፈተው ጥቃት 53 የመንግሥት ወታደሮችን መግደሉን አስታወቀ። የሶማሊያ መንግሥት ባለሥልጣናት ወታደሮች መገደላቸውን ቢያምኑም ብዛታቸውን ግን አልጠቀሱም። የሐይቲ ወሮበሎች የሚገሉት ሰው ቁጥርና የሚያጠፉት ንብረት መጠን እየጨመረ መምጣቱን የተባበሩት መንግሥታት ድርጅት አስታወቀ። የዜናው መልእክት የስካሁኑ ነበር።